አውሮፓና ጀርመን በአምስት መንግስታት ኖረው ሰርተው አልፈዋል በጀርመን ዘውዳዊ አገዛዝ፣ ከዚያ በተከተለው የጀርመን የመጀመሪያው ምክር ቤታዊ ዲሞክራሲ ስርዓት በቫይመር ሪፐብሊክ፣ በናዚ ዘመነ መንግስት፣ በድል አድራጊዎቹ የተባበሩት ኃይሎች አስተዳደር፣ እንዲሁም በዘመናዊቷ የጀርመን ፌዴራል ሪፐብሊክ የመጀመሪያው የፌዴራል ጀርመን ሪፐብሊክ መራሄ መንግስት ኮናርድ አደናወር የተወለድኩት ጥር 1876 ዓመተ ምሕረት ነው። አንድ ጥያቄ ላቀርብላችሁ ፈልጋለሁ። ምናልባት በአሁኑ ጊዜ እንደኔ በዕድሜ የገፋ የጀርመን ምክር ቤት አባል አለን? ብቸኛው እንዲሆንኩ ማረጋገጥ ይችላለ። ኮናርድ አደናወር በጎርጎሮሳዊው 1965 የጀርመን ፓርላማ ስራ ሲጀምር ያሰሙት ንግግር ነበረ። አደናወር ይህን ያሉት በ89 ዓመታቸው ነበረ። ከፌዴራል ጀርመን መሪነት ከለቀቁ ከሁለት ዓመት በኋላ ከዚህ ዓለም በሞት ከመለየታቸው ከሁለት ዓመት አስቀድሞ ነበረ ይህን የተናገሩት። ከዛሬ 50 ዓመት በፊት በሞት የተለዩት የመጀመሪያው የምዕራብ ጀርመን መራሄ መንግስት ኮናርድ አደናወር ከሁለተኛው የዓለም ጦርነት በኋላ ለጀርመን ህዝብ ነጻነት፣ ብልጽግናና ማህበራዊ ዋስትና ባደረጉት አስተዋጽኦ ክብርና አድናቆት የሚቸራቸው መሪ ናቸው። ባለፈው ሳምንት የዶችቬለ የአፍሪቃው ክፍል የጋዜጠኞች ቡድን የአደናወርን መኖሪያ ቤትና አጠገቡ የተሰራውን በስማቸው የተቋቋመውን የጥናት ተቋም ቤተመዘክር ጎብኝቶ ነበረ። ቋሚው ቤተመዘክርና የአደናወር መኖሪያ የሚገኘው በቀድሞ የፌዴራል ጀርመን ዋና ከተማ ቦና አጠገብ በምትገኘው በባድሆኔፍ ከተማ ውስጥ ባለችው በራይን ወንዝ አቅራቢያ በምትገኘው የሮንዶርፍ ክፍለ ከተማ ነው። ቤተ መዘክሩ የአደናወርን ፖለቲካዊና ቤተሰባዊ ህይወት፣ የፈጠራ ስራዎቻቸውን ለጀርመን ህዝብ ያበረከቷቸውን አስተዋጽኦዎች እንዲሁም ከዚህ ዓለም በሞት ሲለዩ የተደረገላቸውን ስንብት የሚያሳዩ ፎቶግራፎችና ቪዲዮዎችን አካቷል። ከእርሳቸውና ከቤተሰቦቻቸው መገልገያዎችና ማስታወሻዎችም የተወሰኑት ለእይታ ቀርበዋል። ባለፈው ረቡ በስፍራው ለተገኘው የዶች ቨለ የጋዜጠኞች ቡድን ቤተመዘክሩን እያስጎበኙትና ገለጻም የሰጡት የተቋሙ የህዝብ ግንኙነት ኃላፊ ዶክተር ዩርገን ፔተር ሽሚት ናቸው። ዶክተር ሽሚት ከታላቁ የጀርመን መሪ አደናወር ስኬቶች አብይ የሚባሉትን ገልጸውልናል። ኮንራድ አደናወር ከሁለተኛው የዓለም ጦርነት በተለይም ከአምባገነኖቹ የጀርመን ብሔራዊ ሶሻሊስቶች ናዚዎች ሽንፈት በኋላ በጀርመን ትልቅ ቦታ የሚሰጣቸው መሪ ነበሩ። ከጦርነቱ በኋላ ጀርመን ፈራርሳ ህዝቡ ግራ በተጋባበት ወቅት በዚህ መደናገር ውስጥ አዲስ ዲሞክራሲ፣ አዲስ አገር። ህዝቡ እስካሁንም የሚኖርበትን ዴሞክራሲ መመስረታቸው ከስኬታቸው መካከል አንዱና ዋነኛው ነው። በሀገሪቱ በዴሞክራሲ ላይ ከተቃጡ በርካታ ጥቃቶች በኋላ ለሰባ ዓመታት ያክል የዘለቀውን ዴሞክራሲ ማስፈን መቻላቸው ከአደናወር ስኬቶች ውስጥ ትልቁን ቦታ ይይዛል። በምዕራብ ጀርመኗ በኮሎኝ ከተማ የዛሬ 141 ዓመት የተወለዱት አደናወር በስራም ሆነ በኑሮ ከዕድሜያቸው አብዛኛውን ጊዜ ያሳለፉት በዚቹ ከተማ ነው። የህግ ትምህርት ያጠኑት አደናወር ለ16 ዓመታት የኮሎኝ ከንቲባ ነበሩ። በጎርጎሮሳዊው 1933 ናዚዎች ስልጣን ሲይዙ ከከንቲባነታቸው ተነሱ። ከኮሎኝ ከንቲባነት ሲባረሩ ችግር ውስጥ ወደቁ። ችግሩ ያሸማቀቃቸው የቀድሞ ከንቲባ ከቤተሰቦቻቸው ተለይተው ለአንድ ዓመት ያህል ማርያ ላህ የተባለ ገዳም ገብተው ነበረ። ከዚያም በኋላ አደናወር የኮሎኝ ማዘጋጃ ቤትን ከሰው ባገኙት ገንዘብ በራይን ወንዝ አቅራቢያ በምትገኘው ሮንዶርፍ በተባለችው ከተማ ከፍ ባለ ስፍራ ላይ የሚገኘውን ለጎብኚዎች ክፍት የሆነውን ባለ አንድ ፎቅ መኖሪያ ቤታቸውን ሰርተው ከቤተሰቦቻቸው ጋር መኖር ጀመሩ። ናዚ ጀርመን በተባበሩት ኃይሎች ድል ከተደረገ በኋላ አደናወር በ69 ዓመታቸው የኮሎኝ ከንቲባነታቸውን ስልጣን መልሰው ተረከቡ። በዚሁ ኃላፊነታቸው ወቅት አካባቢውን ይቆጣጠሩ የነበሩትን እንግሊዞችን በመተቸታቸው እንደገና ከኃላፊነታቸው ተነሱ። ከዚህ በኋላ ደናወር ትኩረታቸውን እንደተመሰረተ ወደ ተቀላቀሉት የክርስቲያን ዴሞክራቶች ህብረት ፓርቲ አድርገው መንቀሳቀስ ጀመሩ። በ1946 የፓርቲው የራይንላንድ ሊቀመንበር ሆኑ። ብዙም ሳይቆዩ የምዕራብ ጀርመኑ የኖርድ ራይን ቬስትፋለን ፌዴራል ክፍለ ሀገር የፓርቲውን ሊቀመንበርነት ያዙ። በ1948 የፌዴራል ጀርመን ሪፐብሊክን መሰረታዊ ህግ ያጸደቀው የፓርላማ ምክር ቤት አባል ሆነው ተመረጡ። በዚህና በቀድሞ ስራቸው ዝናቸው እየናኘ የሄደው አደናወር በመስከረም 1949 በ73 ዓመታቸው የፌዴራል ጀርመን የመጀመሪያው መራሄ መንግስት ሆነው ተመረጡ። አደናወር በስልጣን ዘመናቸው ካከናወኗቸው በርካታ ጉዳዮች መካከል ጀርመን የምዕራቡ ዓለም አጋር እንድትሆን ያደረጉት ጥረት አንዱ ነው ይላሉ ሽሜት። ከአደናወር ውሳኔ መካከል ትልቅ ቦታ የሚሰጠው ምዕራብ ጀርመንን ማለትም የፌዴራል ጀርመን ሪፐብሊክ የምዕራባውያን ሀገራት አጋር ማድረጋቸው ነበር። ጀርመን የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ አባል እንድትሆን አድርገዋል። እስካሁን የድርጅቱ አባል ናት። ከመጀመሪያው አውሮጳን አንድ የማድረጉ ጥረት አንስቶ ምዕራብ ጀርመን የሂደቱ አካል እንድትሆን በማድረጋቸው ጀርመን እስከ ዛሬም ድረስ በአውሮፓ አንድነት የመሪነቱን ቦታ እንደያዘች ነው። ይህ ደግሞ በጀርመን የውጭ ፖሊሲ የተካሄደ አብዮት ይቻላል። አደናወር በሚመሯት የጀርመን ፌዴራል ሪፐብሊክ ለህብረተሰቡ ከፍተኛ ጥቅም ያስገኘ የገበያ ኢኮኖሚ አበበ። የጀርመናውያን ኑሮ ተሻሻለ። የሀገሪቱም ብሔራዊ ሉዓላዊነት ተረጋገጠ። መንግስታቸው የአዲስ ዲሞክራሲ ግንባታን በተሳካ መንገድ አከናወነ። በውጭ ፖሊሲ ረገድም ከምዕራቡ ዓለም ጋር የተፈጠረው የቅርብ ግንኙነት፣ ከፈረንሳይ ጋር የተፈጸመው እርቅና አውሮፓን አንድ የማድረግ ጥረት በእርሳቸው ዘመን ነው የተከናወነው። በ1958 ነበረ አደናወር እና የያኔው የፈረንሳይ ፕሬዚዳንት ሻርል ደጎል ለመጀመሪያ ጊዜ የተገናኙት። ሁለቱን ጀርመኖች የሚለያየው ግንብ የተሰራው በእርሳቸው የስልጣን ዘመን በ1961 ነበረ። በዚሁ ዓመት ዳግም የተመረጡት አደናወር ከሁለት ዓመት በኋላ ከስልጣን ወረዱ። በ1966 ዓ ምት ደግሞ ከፓርቲያቸው ከሴዴኡ ሊቀመንበርነት ተነሱ። በጎርጎሮሳዊው ሚያዚያ 1967 በ91 ዓመታቸው አረፉ። ሮንዶርፍ የሚገኘው የአደናወር መኖሪያ ቤት ብዙ የዓለም መሪዎችን አስተናግዷል። ከመካከላቸው ለአውሮጳ አንድነት ከዚያም ቀደም ሲል በጠላትነት ይተያዩ ለነበሩት ለጀርመንና ለፈረንሳይ ወዳጅነት ትልቅ አስተዋጽኦ ያደረጉት ሻርል ደጎል ይገኙበታል። በአደናወር ቤት ግቢ ውስጥ አደናወርና ደጎል ጎን ለጎን ቆመው የሚታዩበት ቅርጽ ይገኛል። የኢትዮጵያ የመጨረሻ ንጉሥ አጼ ኃይለሥላሴ ከአደናወር ጋር የቅርብ ግንኙነት ከነበራቸው መሪዎች አንዱ ናቸው። ምዕራብ ጀርመን በዓለም አቀፍ ደረጃ በተገለለችበት ወቅት የኢትዮጵያው ንጉሥ አፄ ኃይለሥላሴ ጀርመንን ከሁለተኛው የዓለም ጦርነት በኋላ የጎበኙ የመጀመሪያው የውጭ መሪ ነበሩ። አስጎብኛችን ሽሚት የሁለቱን መሪዎች ግንኙነት ያስረዳሉ። የመጡት በ1954 ዓ ም ነው። የኃይል ስላሴ ጉብኝት በጣም ትልቅ ቦታ ይይዛል። ምክንያቱም የጀርመን ፌዴራል ሪፐብሊክን ለመጀመሪያ ጊዜ የጎበኙ የውጭ መሪ ናቸው ይህ በእርግጥ ከብዙ ዓመታት በኋላም በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን በተፈጸሙት ወንጀሎች ምክንያት ለተገለለችው ለአዲስቷ ጀርመን ትልቅ ስኬት ነበር። እናም የእርሳቸው ጉብኝት የከዚህ ቀደሙን የጀርመን መገለል ያስቀረ እርምጃ ነበር። በ1940ዎቹም ከጦርነቱ በኋላ ጀርመን በምግብ እጥረት በተቸገረችበት ወቅትም ኃይለሥላሴ ለጀርመን መንግሥት እርዳታ በቆሎ ልከዋል። ኃይለሥላሴ አደናወር ከተቀበሩ ከሁለት ሳምንት በኋላ መቃብራቸው ላይ ተገኝተው የአበባ ጉንጉን አምረዋል። አደናወርና ኃይለ ሥላሴ የቅርብ ግንኙነት ነበራቸው። በሮንዶርፉ ቤተ መዘክር ውስጥ የዚህ ማስታወሻ የሆነው ኃይለ ሥላሴና ኢትዮጵያ በጀርመንኛ የተጻፈበት ባንዲራ ከሌሎች ሀገራት ባንዲራዎች ጋር ተሰቅሎ ይገኛል። 14 ዓመታት የጀርመን ፌዴራል ሪፐብሊክ መራሄ መንግስት የነበሩትን የኮናርድ አደናወርን ፖለቲካዊ ሕይወት የዳሰሰው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።